voice of America. ለአስር ዓመታት በሱባይ ቤት ቆዩ የተባሉት የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሶስተኛ ፓትሪያርክ መለቀቃቸው ተገለጠ። በኤርትራ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ጽሕፈት ቤትና በሶስተኛው የኤርትራ ፓትሪያርክ አቡነ አንጦ አንቶኒዮስ መካከል ተፈጥሮ ነበር የተባለውን አለመግባባት የኤርትራ ገዳማት ጥምረትና የኤርትራ ሊቃውንቶች ጉባኤ መሸምገላቸውን ችግሩ ስምምነትና በርቅ እንደ ተፈታም ዘጋቢያችን ብርሃነ በርሄ መምህር መልከ ጸዴቅ አብርሃን ጠቅሶ ተከታዩን ዘግቧል። ኣቅድሽ ንርስ ዘሎ መዛግብ መወከስ ኮኑና ምእንቲ ብኡ ሂቦምና ንዑኡ ከዓ ፅኒዕና ርኢናን እንታይ እንታይ ተገይሩ ካብቲ መጀመሪኡ ክሳብ መወዳእታ ከብጽሖ ዝኽእል ከኦርቶዶክስ ተዋህዶ ሲኖዶስ ኤርትራ ጽህፈት ቤት አስፈላጊውን መረጃና ሰነዶች ከሰበሰብን በኋላ ወደ አባታችን ኣቡነ ኣንጦኒዎስ ሄደን ስለ ጉዳዩ አነጋገርናቸው። እሳቸውም የገዳማ አባቶችና የሃይማኖት ሊቃውንት መታችሁ እየጠየቃችሁኝ እንዴት አልሰማችሁም በማለት በደስታ ስለተቀበሉን በአንድ ዓመት ጊዜ ውስጥ ለ18 ቀናት ባደረ ያደረግነው ድርድርና ጥረት በመጨረሻ ሊስማሙ ችለዋል። እኛም ይቅር ይቅር አባ ብለን ጉዳዩ ተጠናቋል።